የቤተሰብ አባሎቻችን ካለምንም ጥያቄ ከአንድ ወር በላይ በፖሊስ ጣቢያ ታስረው ይገኛሉ ሲሉ በኦሮሚያ ክልል የተለያዩ ዞኖች የሚኖሩ አንዳንድ አቤቱታ አቅራቢዎች ለአሜሪካ ድምጽ ተናገሩ። በተለይም የአስቸኳይ ጊዜ አዋጁ ከወጣ በኋላ በርካታ ሰዎች እየታሰሩ ነው ሲሉ የአካባቢዎቹ ነዋሪዎች እና ቤተሰቦች አስረድተዋል። የኦሮሚያ ክልላዊ መንግስት በበኩሉ ሰዎች ወንጀል ከፈጸሙ ሊታሰሩ ይችላሉ፣ በፖለቲካ አመለካከታቸው የታሰሩ ግን የሉም ብሏል። በዚሁ ርዕሰ ጉዳይ ላይ ከኦሮሞ ነጻነት ግንባርን ሊቀመንበር ለተነሳ ጥያቄ ምላሽ የሰጡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወንጀል የሰራ ሰው ይጠየቃል ካሉ በኋላ ዝርዝር ሁኔታውን እንደማያውቁ ተናግረዋል ግን ሕግ ማክበር ሽፍታ ለመሆንና ሁሉንም በመሳሪያ ሳይሆን በውይይት ማድረግ እንደሚያስፈልግ አሳስበዋል። ፀሐይ ዳምጠው ከአዲስ አበባ። ተጨማሪ ተማሪ ናኦል ደገፋ የነቀምቴ ከተማ 02 ቀበሌ ነዋሪ ነው። አባቱ አቶ ደገፋ በየነ ባለፈው ቅዳሜ በመንግስት ጸጥታ ኃይሎች መያዛቸውን ይናገራል። ምክንያቱን አናውቅም። አባቴ የተያዘ ቅዳሜ ሌት ነው። አስራ ሁለት ሰዓት አካባቢ ነው የተያዘ ከዛሬ የት እንዳለ አናቅም። በቃ ጠይቀን ነበረ ፖሊስ ጣቢያ፣ ሁሉም ቦታ ሄደን ነበረ። እስካሁን የት እንዳለ አናቅም፣ ለምን ታሰረም አናቅም። በነቀምቴ ከተማ ከመጋቢት ወር ሁለት ሺ አስራ ሁለት ዓመተ ምህረት መጨረሻ ጀምሮ እስካለንበት ሳምንት ውስጥ ሰዎች በብዛት እየታሰሩ ነው ያሉት የከተማው ነዋሪ አቶ ፍቃዱ አያና፣ ኦነግ ሸኔ ናችሁ ብለው በግፍ እያሰሩ ነው በማለት በከተማው ከአስራ ሰባት ሰዎች በላይ መታሰራቸውን ያብራራሉ። ከተማ ኪንተዎች እየታሰሩ ነው መንግስት መጀመሪያ አሁንም እየተናገረ ነው በሚዲያ ማለት ነው። በፖለቲካ እኛ ሰውን አናችርም። በፖለቲካ ማንንም መደገፍ ይችላል ህገ መንግስቱን እስካልጣሰ ነው። እነዚህ ሰዎች ህገ መንግስቱን ጥሶ ከሆነ ለምንድን ነው ወደ ፍርድ ቤት የማይቀርቡ? ጥሶ ከሆነ ወደ ፍርድ ቤት ቀርቦ ለምንድን ነው በአጭር ጊዜ ውስጥ ጥያቄያቸውን ተጠይቆ እንግዲህ የምሰጣቸው ከሆነ የማይሰጣቸው ለምንድ ነው? ህዝብ እስካሁን ሁለት ሳምንት፣ አንድ ወር ለምን ነው የሚታሰረው? በሚዲያ የምናገር እና እዚህኛው ህዝቡ የሚያውቀው ሌላ ስለሆነ መንግስት በዚህ ላይ ቢያስብላል። ስሙ እንዳይጠቀስ የጠየቀው በምስራቅ ወለጋ የጅማ አርጆ ወረዳ ነዋሪ የሆነውና ቤተሰብ እንደታሰረበት የሚገልጸው ወጣት ለአሜሪካ ድምፅ እንዳስረዳው በተለይ በኮሮና ቫይረስ ስርጭት ምክንያት ሰው በአንድ ቦታ እንዳይበዛ እየተባለ ባለበት ወቅት በጠባብ ቤት ውስጥ ብዙ ሰዎች መታሰራቸው እንዳሳሰበ ነው የምናገረው። ሰዎች እንደታሰሩ ነው። እንዴት እንደምባለው እናንተ የኦነግ ደጋፊዎች ናቸው ለኦነግ ምግብ ታቀርባላችሁ፣ መንገድ ታሳያላችሁ ተብሎ ነው የታሰሩት። እስካሁን ምንም ፍርድ ቤት አልቀረቡም። ያው የታሰሩትም በወረዳ ደረጃ ፖሊስ ጣቢያ ታስሮ ነው ያሉት። እስካሁን ብዙ ሰዎች ሆኖ አንድ ቤት ውስጥ ታስሮ ነው ያሉት። እንደ ወረዳውማ በሽታ ፍቅርና የበሽታ ወርም አልተሰማም ማለት ያስችላል። በአጠቃላይ በክልሉ የተለያዩ ዞኖች ተመሳሳይ የእስር ችግሮች እየታዩ መሆናቸው እየተነገረ የተናገረ ነው። የምስራቅ አፍሪካ ሰብአዊ መብት ሊግ በኦሮሚያ ክልል ከመጋቢት 2 እስከ ሚያዝያ 15 2012 ዓ ም ድረስ ሰበሰብኩት ባለው መረጃ በምስራቅ ጉጪ ዞን ብቻ 68 ሰዎች መታሰራቸውን ገልጿል። አቶ ጌቱ ሳቀታ በኢትዮጵያ የምስራቅ አፍሪካ የሰብአዊ መብት ሊግ ተወካይ ናቸው። jira የፖለቲካ አመራሮች መስሪያ ቤቶችን መዝጋት ብዙ ቦታ ይስተዋላል። ሰዎችን በጅምላ ማሰር በተለያዩ ዞኖችና ከተሞች ላይ የበዛ ነው። በሰበሰብነው መረጃ መሰረት በምዕራብ ሸዋ ኢልፈታ ወረዳ የወይዘሮ ቡሹ ደለሳ ቤተሰብ ሶስት ሰዎች፣ ከባኮ ከተማ የወይዘሮ ዲበሺ አብዲሳ ቤተሰብ ሁለት ሴት ልጆቻቸውን ጨምሮ በጉጂም በቀዶ ጥገና የወለደች እናት። ከአንድ ሳምንት እድሜ ያለው ልጇ ጋር እና ሌሎችም በርከት ያሉ ቁጥር ያላቸው ሰዎች ናቸው የታሰሩ። አንድ በአንድ ብንናገር ቆጥረን አንጨርሳቸውም። የታሳሪ ቤተሰቦች እና ነዋሪዎች ባሰሙት ቅሬታ ላይ የኦሮሚያ ፖሊስ ኮሚሽን ጀነራል ኮሚሽነር አራርሳ መርዳሳ በሰጡት ምላሽ በአሁኑ ጊዜ በፖለቲካ አመለካከቱ ምክንያት የምታሰር ሰው የለም ብለዋል። የኦሮሚያ ክልል መንግስት ቃል አቀባይ አቶ ጌታቸው ባልቻ በበኩላቸው የተፎካካሪ ፓርቲ አመራሮችን ጨምሮ ሰዎች በፖለቲካ አመለካከታቸው እየታሰሩ ነው በሚል ከቤተሰብ ከነዋሪዎችና ከሰብአዊ መብት ሊግ በተሰጠው መረጃ ላይ እንደዚሁም አልፎ አልፎም በክልሉ የተለያዩ ቦታዎች ግድያ ይፈጸማል ለሚሉት ቅሬታዎች ተከታዩ መልስ ሰጥቷል። ናኖ ኬኝ ኬሰጥ ሄዳ ዳፊ ቀሮሪ ቀሮር ፈሜ በኛ በእኛ ክልል ውስጥ ሰውን ለማሰር የወጣ ዕቅድ የለም። ነገር ግን ሕገወጥ ድርጊቶች የሚታዩበት ቦታዎች ላይ አንደኛ ከአስቸኳይ ጊዜ አዋጅ ጋር በሚያያዝ ሊሆን ይችላል። ሁለተኛ ደግሞ መደበኛ ወንጀል ሰርተው ሰዎች ሊከሰሱ ይችላሉ። ግን በተለየ መንገድ ሰው ታስሯል የሚባል መረጃ የለኝም። በተጨማሪ ከዚህ ቀደም ደጋግመን እንደተናገር ነው በክልሉ አንዳንድ ዞኖች የህግ የማስከበር ስራዎች እየተሰሩ ይገኛሉ። የህግ በላይነት የጣሱ ሰዎችን ማሰር ሊኖር ይችላል። ሰዎች ይሞታሉ የተባለው እውነት ነው በተደጋጋሚ ስናነሳ እንደቆየነው ነው የሚገሉት። በጫካ ውስጥ ታጥቀው የሚንቀሳቀሱ ሸማቂዎች ናቸው። ከዛ ውጭ ግን በሌላ መንገድ ሰው ሞቷል የሚል መረጃ የለኝም። የምዕራብ ዞን የኦሮሞ ነጻነት ሸማቂ ቃል አቀባይ ጉማባስ ኤቢሳ ከዚህ ቀደም ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ መንግስት ንጹሐን ዜጎችን እየገደለ በታጣቂዎቹ ላይ ያላክካል ብለው ነበር። በተለያዩ የኦሮሚያ አካባቢዎች ሰዎች እየታሰሩ ነው በሚል ከኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ለተነሳው ጥያቄ ምላሽ የሰጡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የመንግስታቸውን አቋም ግልጽ አድርጓል። በጉዳዩ ላይ ዝርዝር መረጃ እንደሌላቸው የገለጹት ጠቅላይ ሚኒስትሩ መሸፈትና ሰላማዊ ካልሆነ የትግል አማራጭ ከመረጡ ጋር መተባበር ግን ተጠያቂ እንደሚያደርግ ነው የጠቆሙት። እናንተም በሚመለከት በተለየ መንገድ የሚፈጠር በደል ካለ ከዚህ ቀደም እንደምናደርገው መነጋገር መወያየትና ማስተካከያ ማድረግ ይቻላል ግን እርስዎም እንዲገነዘቡ የሚያስፈልገው ሁለት ቦታ መጫወት አይቻልም። ሰላማዊ፣ ህጋዊ ፖለቲካ እከተላለሁ ብለው በእኛ መካከል ካሉ ሁሉም ነገር በዚያ መንገድ ይሆናል። በአንድ እግሮ እዚህ ተቀምጠው በሌላ እግሮ ደግሞ ሌላ ቦታ የሚጫወቱ ከሆነ ለመንግስት ያስቸግራል። ህግ ማክበር፣ ሽፍታ አለመሆን፣ በመሳሪያ ማድረግ መተውና ሁሉም በውይይትና በህግ ማድረግ ከመጣ በእኛ በኩል ከዚህ ቀደምም ብዙዎቹን የምታነሱትን ጥያቄ ለመመለስ ሙከራ እንደምናደርገ ወደፊትም እናስተካክላለን። አሁን ያነሱት ሀሳብ ስፔሲፊክ ኬዙን አላውቀውም። ነገር ግን በመንግስት በኩል ወንጀል የሰራ ሰው የእርሶ ድርጅት አባልም ቢሆን የእኛ ድርጅት አባልም ቢሆን የሌላ ፖለቲካ ፓርቲ አባልም ቢሆን መጠየቅ አለበት። ወንጀል መስራት የአንድ ፖለቲካ ድርጊት አባል መሆን ከወንጀል ክስ ነጻ የሚያደርግ ወንጀል አለመስራት ብቻ ነው ነጻ የሚያደርግ። ለአሜሪካ ድምፅ ፀሐይ ዳምጦኔ ከአዲስ አበባ።